ኢኮኖሚው አለ። ጠቅላይ ሚኒስትር አብይ አህመድ የተሳተፉበት የቻይና አፍሪካ የትብብር ጉባኤ ሲጠናቀቅ ሁለቱ ወገኖች ግንኙነታቸውን ወደ አዲስ ምዕራፍ ለማሸጋገር ማቀዳቸውን ገልጸዋል። በጉባኤው መክፈቻ 60 ቢሊዮን ዶላር በእርዳታ በመዋዕለንዋይና በብድር መልክ ለአፍሪቃ ለማቅረብ ቻይና መዘጋጀቷን ያስታወቁት ፕሬዚዳንት ዢ ሺን ፒንግ በመዝጊያውም ሁለቱ ወገኖች ለላቀ ትብብር መዘጋጀታቸውን ገልጸዋል። ቻይናና አፍሪቃ ኃላፊነትን በጋራ በመወጣት ሁሉንም ተጠቃሚ በሚያደርግ ትብብር ለሁሉም ደስታን የሚያጎናጽፍ የጋራ ባህላዊ ብልጽግናና የጋራ ደህንነትን የሚያረጋግጥ የጋራ ርዕይ ያለው የቻይና አፍሪቃ ማህበረሰብ ለመመስረት እጅ ለእጅ ይያያዛሉ። የቻይናን እገዛዎች ያደነቁት የመድረኩ ተባባሪ ፕሬዝዳንት የደቡብ አፍሪቃው መሪ ሲሪል ራማፎሳ በበኩላቸው ቻይና ከአፍሪቃ ከጥሬ ዕቃ ይልቅ እሴት የተጨመረባቸው ሸቀጦች ለመሸመት መስማማቷን ገልጸዋል። ጭብጨባና ሙገሳ የበረታበት የቻይና እና የአፍሪቃ የትብብር ጉባኤ ተስፋ በሚያጭር መግለጫ መጠናቀቁ ቢገለጽም ግንኙነቱ ግን ለሁሉም ወገኖች እኩል ፋይዳ የለውም። ኢትዮጵያን ጨምሮ በርካታ የአፍሪካ አገሮች የዕዳ ጫና በርቶባቸዋል። ለባቡርና የመንገድ ግንባታዎች፣ ለቴሌኮም ማስፋፊያዎች፣ ለኃይል ማመንጫና ማሸጋገሪያ እቅዶች ጠቀም ያለ ገንዘብ ከቻይና የተበደረችውና የዕዳ ጫና ውስጥ የወደቀችው የኢትዮጵያው ጠቅላይ ሚኒስትር እንኳ አማራጭ ማማተር የያዙ ይመስላል። በርካታ ተንታኞች ጠቅላይ ሚኒስትር አብይ አህመድ ስልጣን እንደያዙ ወደ ቻይና ይጓዛሉ ብለው ቢጠብቁም እርሳቸው ግን መካከለኛው ምስራቅና አሜሪካን አስቀድመዋል። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ጠቅላይ ሚኒስትሩና አዲሱ አመራር ሊከተለው የፈለገው ፖሊሲ ጠቋሚ አድርገው ይቆጥሩታል እስከዛሬ ድረስ አብዛኛውን የልማት ፋይናንስ ከቻይና የማግኘት አቅጣጫ ነው። ገዢ ፓርቲን መንግስትም ሲከተል የነበረው አጠቃላይ ነገር ከገዢ ፓርቲ የልማታዊ መንግስት ፖሊሲ አንጻር የተቃኘ ነው። ከሱ የመጣ ነው። እስከዛሬ የነበረው ሀገሪቱ የውጭ ብድር ትምችት ውስጥ አብዛኛው ከቻይና የሚመጣ ነው። ለብዙ ዓመት፣ የዓለም አቀፍ የገንዘብ ተቋማትን ኤክስፐርቶችን ሲመክሩ እና ሲወተውጡ የነበረው ሁሉንም እንቁላል በአንድ ቅርጫት ውስጥ ማስገባት ኢኮኖሚያዊ ዋጋው ውድ ነው ዋጋ ያስከፍላል ቅርጫቱ የሆነ ነገር በሚሆን ሰዓት የምንታጣው ቅላላ ኢኮኖሚ ነው። ስለዚህ የልማት ፋይናንስንም ከቻይና ብቻ መውሰድ ምንም እንኳን ዓለም አቀፋዊ እውነታዎቹ የሚደግፉ ቢሆንም የልማት ፋይናንስ ምንጩ ዳይቨርሲፋይ መደረግ አለበት እያሉ ሲወተውቱ ነበረ። እሱ በተወሰነ መልኩ ተሰሚነት ያገኘ ይመስላል በአዲሱ አስተዳደር ቀጥር ምግቤን እንደተመለከተው የልማት ፋይናንስን ለማግኘት እና የውጭ ምንዛሬ ውጥረትን ለመቅረፍ በአንድ በኩል በመንግስት ይዞታ ስር የነበሩ ተቋማትን እንደግል ባለሀብቶች ለማዘዋወር የተወሰደ እርምጃ አለ ከዛ ውጭ ደግሞ ከተባበሩት አረብ ኤሚሬትስ የተገኘው የውጭ መዋለ ነዋይ ፍሰት ና ይዘውጭ ንግድን ዛሬ ያለ እሱ በተወሰነ መልኩ አመላካሽ በኢትዮጵያ ና በኤርትራ እርቅ ከፍ ያለ ሚና ተጫውታለች የሚባልላት የተባበሩት አረብ ኤሚሬቶች በመዋለነዋይ ና በጥሬው ለመስጠት ቃል ከገባችው ሶስት ቢሊዮን ዶላር በተጨማሪ የዓለም ባንክ ኢትዮጵያን ለመደገፍ ፈቃደኝነት ማሳየቱን ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ከአንድ ሳምንት ገደማ በፊት በሰጡት ጋዜጣ መግለጫ ትክክለኛውን ጊዜ ባይናገሩም የዓለም ባንክ በሚቀጥሉት ጥቂት ወራት ቢያንስ አንድ ቢሊዮን ዶላር በቀጥታ በጀታችንን ይደግፋል ብለው ነበር። ጠቅላይ ሚኒስትሩ የተካፈሉበት የትብብር ጉባኤ የቻይናን እገዛ አጥብቀው ለሚሹት፣ ነገር ግን የዕዳ ጫና ለበረታባቸው የአፍሪቃ ሀገራት ሁለት አበይት ውሳኔዎችን ይዞ መጥቷል። የመጀመሪያው ፕሬዝዳንት ዢ ሺንፒንግ እንዳሉት የቻይና ብድር ከእንግዲህ ለአፍሪቃውያኑ ሀገሮች እንዲህ በቀላሉ የሚገኝ እንዳልሆነ ጠቁሟል። የቻይና አፍሪካ አማካሪ ተቋም መስራች እና ዳይሬክተር የሆኑት አቶ አሌክሳንደር ደምሴ አገሪቱ በብድር ረገድ አቋሟን መቀየሯን ታዝበዋል። የራሷን ጥቅም ለማስከበር ፕሮጀክቶቹ በትክክል ቁጥጥር ስር እንዲውሉ ፍላጎቷን በስነ ስርዓት ገልጻለች። ይሄ ማለት ምንድን ነው? ከዚህ በፊት ቻይና ዝም ብሎ ገንዘብ አፍሪካን ሀገሮች እንደምትሰጥ አይነት አመለካከት አለ፣ ቻይና ውስጥም ሌላ ዓለሙም እንደዚህ ነው የሚያየው። አሁን ግን ቻይና የምትለው አይ እኛ ከአፍሪካ ጋር ጥብቅ ግንኙነት ማድረግ እንፈልጋለን። በዚህ ጥብቅ ግንኙነት ውስጥ ግን የምንሰጣቸውን ፕሮጀክቶች መቆጣጠር መቻል አለብን ጥቅም አላቸው የላቸውም የሚለውን ጥያቄ ይዘን መከተል አለብን። እንደዛ እንዲሆን ነው የምንፈልገው ብለው በግልጽ ተናግረዋል እዚህ ስብሰባ ላይ። ይህ ማለት ምንድን ነው? ለአፍሪካን ሀገሮች ወደፊት በቀላሉ ዝም ብለው ለማይረቡ ፕሮጀክቶች ገንዘብ ከቻይና አይሰጣቸውም። የአዋጭነት ጉዳይ ከተነሳ በቻይና ብድር በኢትዮጵያ የተገነቡ መሰረተ ልማቶች በልሂቃኑ ዘንድ ጥያቄ ውስጥ መግባታቸው እየተሰማ ነው። ከኢትዮጵያ አጠቃላይ የምርት መጠን 59 በመቶ የደረሰው የዕዳ ክፍያ ጫና መጨመር ባለወረቶችን ሀሳብ ላይ እንደጣላቸው ባለፈው ሐምሌ በአፍሪካ ህብረት የቻይና ተልእኮ በድረገጹ አስታውቋል። አቶ ጌታቸው ግን የቻይና የአቋም ለውጥ በኢትዮጵያ ላይ ሊያሳድር የሚችለው ተጽዕኖ ያን ያክል የከፋ አይሆንም የሚል እምነት አላቸው። ቻይና እስከዛሬ ስትከተለው የነበረው የፋይናንስ አጠቃቀም የራሱ የሆነ ሪስክ በኢኮኖሚ ያመጣባት እንደሆነ ገብቷታል። ስለዚህ ካለፉት ሁለት ሶስት ዓመታት ወዲህ ጥንቃቄ የተሞላበት የውጭ ፋይናንስ አቅርቦትን ነው እየተከተሉ ያሉት። አጠቃላይ ስለዚህ የኢትዮጵያ የልማት ፋይናንስ ከምስተት አንጻር የታየው ቁጥብነት ከጠቅላላ የኢኮኖሚ ፖሊሲ ሊመነጭ በኢትዮጵያ ኮንቴክስት እኔ እስከማውቀውና እስካለኝ መረጃ አብዛኛው የቻይና ብድር የሚሆነው በኢኮኖሚክ ኢንፍራስትራክቸር፣ በመቶ መንገድ፣ የሀይል ልማት ፕሮጀክቶች ሀይል የማጓጓዣና እዚህ ዲስትሪቢዩሽን ላይኖች፣ የቴሌኮም ማስፋፊያዎች ናቸው። የሚሰጡትን ብድራቸው ለገንዘቡ የተሻለ ውጤት ሊያመጣ በሚችል ዘርፍ እናውለዋለን ነው የሚሉት። እንግዲህ ምናልባት ኢትዮጵያ ውስጥ ያን ያክል ሲግኒፊካንት ለውጥ ይኖራል ብዬ አላስብም። ቻይና ከውስጥ በሚነሱባት ጥያቄዎችና ጥቅሟን ለማስጠበቅ በምታደርገው ጥረት የገንዘብ አቅርቦቷን ለመፈተሽ መገደዷን አቶ አሌክሳንደር ያስረዳሉ። ባለሙያው የኢትዮጵያ እቅዶች እንከን ቢበረታባቸው እንኳ ቻይና ለዘላቂ ጥቅሟ ስትል ገሸሽ ልታደርጋት አትችልም የሚል ክርክር አላቸው። የቻይና አስተያየትም ወደ አፍሪካ ሲመጣ ያለው አስተያየት ራሱ እየተለወጠ እየመጣ ነው። ይሄ ማለት ምን ማለት ነው? እነማን ናቸው ጠቃሚ ሀገሮች የሚል ጥያቄ ተነስቷል። አሁን ዝም ብሎ አሁን አፍሪካ ሲባል ሁሉም አምሳ አራት ሀገሮችን አይደለም ቻይናውን እኩል እያየች ያለችው። ማን ነው ለእኛ ማለት ለቻይና እድገት ጠቃሚ ሊሆን የሚችል የሚል ትልቅ ጥያቄ አለ። በዛ መልክ የሚጠቅሙትን ሀገሮች ቻይና የበለጠ ለመርዳት ትፈልጋለች ከዛ ውስጥም አንዷ ኢትዮጵያ ነች ኢትዮጵያ ለቻይና በጣም ወሳኝ ሀገር ነች ሁን ለምሳሌ መሰረተ ልማት ፕሮጀክቶች አንዳንዶቹ ችግር አጋጥሟቸዋል አሁን የስኳሩን ድርጅቶች ብናይ ችግር አለ ኢቨን የባቡሩ ፕሮጀክቶች ቢታዩ በስነ ስርዓት ብድሩን መክፈል አይችሉም ሆኖም ግን ቻይና ይሄንን እያወቀች ኢትዮጵያን ወደ ጎን መክፈል አትፈልግም ለምን ኢትዮጵያ ለቻይና በጣም ወሳኝ ሀገር ነች እስፔሻሊ የቤልት እንድ ሮድ ኢኒሽቲቭ የሚባለውን ፕሮግራም አፍሪካ ውስጥ ለማስፋፋት የሚረዷት ጥቂት ሀገሮች አሉ። ከዛ ውስጥ አንዱ ኢትዮጵያ ነች። ግብፅም አንድ ሌላ ሀገር ነች። ሳውዝ አፍሪካ ሌላ ሀገር ነች። ኬንያ ሌላ ሀገር ነች። እነዚህን ሀገሮች ቻይና በስነ ስርዓት መንከባከብም ትፈልጋለች፣ ባለው ችግር ውስጥም ሆኖ ማለት ነው። በአሜሪካው ጆን ሆፕኪንስ ዩኒቨርሲቲ የዓለም አቀፍ ጥናት ማዕከል ይፋ ያደረገው ሰነድ እንደሚጠቁመው ባለፉት አስራ ስምንት ዓመታት ብቻ ኢትዮጵያ ከቻይና 121 ቢሊዮን ዶላር ተበድራለች። እንደ ተቋሙ ጥናት ከሆነ ኢትዮጵያ ከመካከለኛው ምስራቅ አገሮች፣ የዓለም ባንክና ሌሎች የተበደረችውን ጨምሮ በአጠቃላይ 29 ቢሊዮን ዶላር እዳለባት ቻይና በአንጻሩ ከፍተኛ ዕዳ ላለባቸው ድሃ ወደ ባለባ አገሮችና ትንንሽ ደሴቶች የብድር ማስተካከያ እንደምታደርግ አስታውቃለች። ወደ ቤጂንግ አቅንተው ከከፍተኛ የቻይና ሹማምንት ጋር የመከሩት ጠቅላይ ሚኒስትር አብይ አህመድ ታዲያ አገራቸው ያጎበጣትን የዕዳ ጉዳይ ማንሳታቸው አልቀረም። ዶክተር አቢ ቤጂንግ በዋለበት ጊዜ የብድሩ ጉዳይ አንድ ትልቅ ርዕስ ነበር። ቻይና እንግዲህ እንደምታውቀው በጣም ግዙፍ የሆነው የኢትዮጵያን የውጭ ብድር የያዘችው እሷ አንዱ ሀገር ነች በአሁን ምክንያት ወደፊት መፍትሄ መፈጠር አለበት። እንዴት ኢትዮጵያ ወደፊት ይህንን ብድር መልሳ መስጠት ትችላለች የሚል ጥያቄ አለ። በዛ አረስ ትልቅ ውይይት ነበር እንደሰማ ነው። ለበርካታ የኢትዮጵያ የግንባታ ዕቅዶች ብድር በማቅረብ ከሚታወቀው የኤግዚም ባንክ ሊቀመንበሪት ሁ ዥያ ኦሊን ጋር ተገናኝተው አገራቸው ያለባትን እዳ አከፋፈል ስለማስተካከል መምከራቸውን የጠቅላይ ሚኒስትር ጽህፈት ቤት ኃላፊው አቶ ፍጹም አረጋ አስታውቀዋል። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ጠቅላይ ሚኒስትሩ ከቻይና ሹማምንት ጋር ተወያይተው የተለያዩ እርምጃዎች ሊወሰዱ ይችላሉ የሚል እምነት አላቸው። የኢትዮጵያ አትሊስት ያላትን ዋዋ ዋና ዋና የሚባሉትን እስከ ቻይና የወሰደቻቸውን ብድሎች የመክፈያ ጊዜያቸውን ማስተካከል እርምጃ ይወሰዳል ብዬ ገምታለሁ። ብድር የመክፈያ ጊዜ ማራዘን የልማት ፋይናንሳቸው ማቀፋቸውን በማያውቅ መልኩ የማስተካከያ እርምጃ የመውሰድ እንቅስቃሴ ይኖራል ብዬ ገምታል ምናልባት የምጠብቀው የአከፋፈል ዘዴው አንዳንዶቹ በካሽ ነው የሚከፈሉት፣ ሌሎቹ በኤክስፖርት ክሬዲት በምንለው ነው። ስለዚህ ምናልባት የአከፋፈል ለውጦችን ሊኖሩ ይችላሉ። የሚከፈልበት መንገድንም ለውጥ ሊያደርጉ ይችላሉ። የታሰበው ተሳክቶ የብድር ማስተካከያ ከተደረገ በጫና ውስጥ ለሚገኘው የኢትዮጵያ ምጣኔ ሀብት ትልቅ እፎይታ እንደሚሆን አቶ ጌታቸው ያምናሉ። ኢኮኖሚ በዓመት ለብድር ክፍያ የሚያወጣ ወጪ እጅግ ብዙ ነው። በዚህም ዓመት በበጀቱ ውስጥ ለብድር ክፍያ የያዘው ገንዘብ በጣም ብዙ ነው። ከዛ ውጭ ኢኮኖሚው የውጭ ምንዛሬ ማመንጨት ባልቻለበትና የውጭ ምንዛሬ ጥረት አጋጥሞት ባለበት በዚህ ሰዓት ክፍያው በውጭ ምንዛሬ እንዲሆን የሚጠበቀው። ስለዚህ ካሉብን ተደራራቢ ነገሮች እንደን አሁን ኢኮኖሚው ራሱ በአጠቃላይ ካለፉት ሶስት ዓመታት የአጠቃላይ ያለመረጋጋት ጊዜያቶች ለመውጣት ጥረት የሚያደርግበት ጊዜ ጊዜ በፖሊሲና በፖለቲካል ምህዳሩ ያሉ ያለመረጋጋቶች የፈጠሩት የኢኮኖሚ ጫና አለ በዚህ ወሳኝ ሰዓት ውስጥ መጠኑም ስንም ይሁን ማንኛውም የብድር ማስተካከያ እርምጃ በጣም ስህልቅ ፋታ ነው ለኢኮኖሚ የሚኖሩ መጠኑ ምንም ይሁን ህጠኑ እንዴት ነው የሚሆነው፣ ምናምን የሚለው ከኢትዮጵያ መንግስትና የቻይና መንግስት በሚያደርጉ ድርድር የሚወሰን ሆኖ እንዳለ ትልቅ ፋታ ነው የሚሆነው እና ጠቀሜታውም ከፍ ያለ ነው። አድማጮች፣ የዛሬው የከኢኮኖሚው ዓለም መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።